በትራ አሮን ተሰረጸት ዘይኖ ለተክል ወይ ሰቀይዋ ማይ በቤተ መቅደስ ወረሰ አድሉ ተለካህናት ከመሃን ቲኒ ነበርኪ ውስተ ቤተ መቅደስ በቅድስና ወበንጽ ወበጻይኪ ወጻይኪን ቤተ መቅደስ በክብር ወአብይ ፍሳ ወሰረጸ ምነጂ ፍሬዎት ዘባማን እግዚእነ መዳኒነ ኢየሱስ ክርስቶስ ወቅዱስ ዘይኖ ለካብ የረከጂ ወልደ በከመ ተጠየቅዮ ለመላ ወይ በለቺ መንፈስ ቅዱስ ይመጽ ላይ ደጂ ዋይለሉ ሊጸለላቺ ወልቺ